ሀያ ቀን ወተሃሲያ አዋልደ ይሁዳ በእንተ ፍትከ በእንተ ፍትከ እግዚኦ ከመ አንተ ባይቲ ትከልውን ከመ አንተ እግዚአብሔር ባይቲ ትከልውን Divè quello me